ትላንት በተካሄደው አገር አቀፍ ምርጫ አዲስ አበባ ተመዝግዞ ከነበረው ወደ አንድ ነጥብ አምስት ሚሊዮን ህዝብ ዘጠና ከመቶ የሚሆነው ድምፅ መስጠቱ ተገለጸ። በዩኒቨርሲቲዎች የሚሰጠው ድምፅ ዛሬ ይጠናቀቃል ተብሎ ይጠበቃል። አንዳንድ ተቃዋሚ ፓርቲዎች ግን የምርጫው ውጤት ተስፋ ሰጪ አይደለም ይላሉ። መለስካቸው አምሀ ዘግቧል። በኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታሁን ገብረ መድህን ዛሬ በስልክ ለቪኦኤ እንደገለጹት በአዲስ አበባ ተመዝግቦ ከነበረው ወደ አንድ ነጥብ አምስት ሚሊዮን መራጭ ህዝብ መካከል 89.9 በመቶ ድምፁን ሰጥቷል። በአዲስ አበባ ውስጥ ከየትኛውም ተወዳዳሪ ፓርቲ በምርጫው አካሄድ ላይ የቀረበ አቤቱታም ሆነ ቅሬታ እንደሌለም አቶ ጌታሁን ገልጸዋል። በዩኒቨርሲቲዎቹ የድምፅ መስጫ ወረቀት የጎደለበትን ምክንያት ግን የእሳቸው ጽህፈት ቤት በቀጥታ የሚመለከት ስላልሆነ የሚያውቁት ነገር እንደሌለ አስረድተዋል። ይሁንና ብሔራዊ ምርጫ ቦርድ ትናንት በኢትዮጵያ ቴሌቪዥን በሰጠው ማብራሪያ መሰረት የተፈጠረው የድምፅ መስጫ ወረቀት ጉድለት ሳይሆን እጥረት ነው። ይህም እጥረት የተፈጠረው ተማሪዎቹ በየዩኒቨርሲቲው የሚሄዱት ከተለያዩ የሀገሪቱ ክፍሎች ስለሆነ ውስብስብ አሰራር አስከትሏል። በዚህ መካከል በተፈጠረ ስህተት እጥረቱ ሊከሰት እንደቻለም ገልጸዋል። ስህተቱ ታርሞ ዛሬ በሀገሪቱ በሚገኙ ዩኒቨርሲቲዎች የሚካሄደው ድምፅ የመስጠት ሂደት ይጠናቀቃል ተብሎ ይጠበቃል። በአዲስ አበባ የሚገኙ ምርጫ ጣቢያዎች በየግላቸው የትናንትናውን ምርጫ ውጤት ለሕዝብ ይፋ አድርገዋል። የቪኦኤ ዘጋቢ የተመለከታቸው አንዳንድ ውጤቶች የኢህአዴግ በከፍተኛ ብልጫ እንዳሸነፈ ያሳያሉ። ጥቂት የተቃዋሚ ፓርቲ መሪዎችን በአዲስ አበባ ስላገኙት ውጤት ጠይቄያቸው ነበረ። ሁሉም የተለያዩ ችግሮች እንዳጋጠማቸው ይናገሩና ውጤታቸው አስደሳች እንዳልነበረ ይገልጻሉ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ የመድረክን ውጤት ሲገልጹ እንዲህ ብለዋል። በአሁኑ ጊዜ በቀጥታ ምርጫ ጣቢያም ተገኝቼ እንዳየሁት ከሆነ አንድ ለአምስት ስራውን ሰርቷል። በዚህ ምክንያት እኔ በአዲስ አበባ መድረክ ሙሉ በሙሉ ያገኛል የሚል ግምት የለኝም። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ አባልና የጥናትና ምርምር ኃላፊ አቶ ዋሲሁን ተስፋዬም ኢዴፓ በአዲስ አበባ በሀያ ሶስቱም የምርጫ ክልሎች ተወዳዳሪዎች ያሰለፈ ቢሆንም ውጤቱ ያማረ አይመስላቸውም። ውጤቱ በአጠቃላይ ለተቃዋሚዎች አስደሳች የሚሆን አደለም። እስካሁን ባለው መረጃ በሀያ ሶስቱም የምርጫ ጣቢያዎች ላይ ያለው ውጤት የእኛም ጭምር የሚያረካ አደለም። አጠቃላይ እስካሁን በደረሰን መረጃ ግን የተጠናቀቀው ውጤት ያው ዞሮ ዞሮ በምርጫው የጊዜ ሰሌዳ መሰረት ከሰባት ቀን በኋላ ነው የሚገለጸው። ግን አሁን በጊዜያዊ ውጤቱ ይህን ያህል ተስፋ ሰጪ ውጤት የለም። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሽ ፈይሳ ደግሞ ለሁሉም ትምህርት ይሰጣል ይላሉ። ውጤቱ እንግዲህ አሁን እስካሁን በሚገባው የውጤት መሰብሰቢያ በደረሰ መሰረት ሁሉም ተጠቃሎ አልገባም። በአብዛኛው ላይ ያለ ግሩ አሸናፊው የወጣው ሰማያዊ ሁሉም ጋር ሁለተኝነት የሚያሸልም ከሆነ የሁለተኛነት ቦታ ነው ያገኘው። በዚህ ጉዳይ ላይ ብዙ ማብራሪያ መስጠት ማያስፈልግም አስፈላጊ አይመስለኝም። ግን ይሄ ለሁሉም ትምህርት የሰጠ ነው ብያ ምን አለው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ሁለት ሺ ሰባትን አጠቃላይ ውጤት በቅርቡ ይፋ እንደሚያደርግ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ